ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ አስቀድመን ወደ ቤተ መንግስት እናመራለን። ከዛ ወደ አራት ኪሎ፣ ከዛ ጎንደር፣ በኦሮሚያ በኩል ወደ ኮንሶ እናመራለን። በአማራና ኦሮሚያ ክልል የተቀሰቀሱ የህዝብ ተቃውሞዎችን አስመልክቶ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለህዝቡ ባሰሙት ንግግር የመልካም አስተዳደር ችግር መኖሩን ገልጸው ስለ ፓርቲያቸው ጥንካሬ እንዲህ ብለዋል። በአጭር ጊዜ በትንሽ ግፊት የሚፈርስ አድርጎ የሚያይ ሰው ካለ የህዝቡን ባህሪም የማያውቅ ነው፣ የፌዴራላዊ ዴሞክራሲያዊ ስርዓታችንንም ባህሪ የማያውቅ ነው። ኢህአዴግንም እንደ ድርጅት ታድሶ በከፍተኛ ለውጥ መርታ ውስጥ የሚገባ ድርጅት መሆኑንም ያለመረዳት ነው የሚሆነው። የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ስለ ጠቅላይ ሚኒስትሩ ንግግር የሚከተለውም ብለዋል። ጠቅላይ ሚኒስትሩ ኢህአዴግ ለህዝቡ ምንድን ነው፣ ባለ አደራ ነው አይነት ነገር ነው ንግግራቸው። ለእኔ ትርጉም የሚሰጠኝ ከህዝብ ይህንታን አግኝቶ ህዝብን የሚያገለግል መንግስት ሳይሆን ችሮታ ለህዝቡ የሚፈጽም የሚያደላድል አይነት መንግስት እንደሆነ ነው አድርገው ያስቀመጡት። እናንተስ አድማጮች ምን ትላላችሁ? አስተያየቶቻችሁን አሁኑኑ በፌስቡክ አት ቪኦኤ አማሀሪክ ላይ በቀጥታ በሚተላለፈው የቪዲዮ ስርጭት ላይ ስጡን። ለአየር እናበቃለን። በኮንሶ ከልዩ ወረዳነት ወደ ሰገን ዞን መጠቃለላቸውን የተቃወሙ ሰዎች ሰኞ እለት አስደምጠናችሁ ነበር። ዛሬ የክልሉን መንግስት ምላሽ ይዘናል። የክልሉ መንግስት ቃል አቀባይ ወይዘሪት ሂክማ ከይረዲን መንግስት በዞን እንጠቃለን ለሚለው ጥያቄ ተገቢው ምላሽ ሰጥቷል ይላሉ። ሰጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም ይምጡ፣ ገንዘቡ ይከፈለን ይበሉ፣ ነገሩን ሊከፈል የሚችልበት እድል አለ። በህዝቡ እንደተወከለ የሚናገረው የኮሚቴ ቃል አቀባይ ገመቹ ገንፌ ደግሞ እንዲህ ብሏል። ህዝቡ ደግሞ እኛ በባርነት ስር እየኖር እየተረገጥን የማንፈልጋቸው ሰዎች እንዲመሩ እየተገደድን ደስነቱን ከምንቀበል ቢቀርብን ይሻላል ብሎ ነው። አምጥለው እየወጣው። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም እንደምናመሻችሁ የጋቢና ቪኦኤ አድማጮች አጠርላሉ። የምሽቱ ዜናዎች ጽዮን ግርማ ነኝ። የሱዳን ባለስልጣኖች 190 ስደተኞች በህገ ወጥ መንገድ ወደ ሊቢያ ሲሄዱ በቁጥጥር ስር መዋላቸውን ገለጹ። ስደተኞቹ ከኢትዮጵያ፣ ኤርትራና ሶማሊያ መሆናቸውም ታውቋል። የተገንጣዋ ሶማሌላንድ ሪፐብሊክ ምክር ቤት የበርበራን ወደብ ለማስፋት የቀረበውን የአራት መቶ አርባ ሁለት ሚሊየን ዶላር በጃ 442 ሚሊዮን ዶላር በጀት ረቂቅ አጽድቋል። እቅዱ የቀድሞውን የንግድ ቀጠና ለመለወጥና የአካባቢውን ምጣኔ ሀብት ከፍ ለማድረግ ተስፋው ቢሆንም፣ አንዳንዶች ሀገሪቱ ውስጥ በአሳ ማጥመድ ስራ የሚተዳደሩትን ሰዎች ይጎዳል ሲሉ ስጋታቸውን ይገልጻሉ። የኬንያ መንግስት በጸጥታ ኃይሎች ካለፍርድ ሂደት የሚፈጸመውን ግድያና የሰዎችን ደብዛ ማጥፋት ለማስቆም እርምጃ እንዲወስድ የሚቀርበው ጥሪ እየተጠናከረ መጥቷል። ከአስር ቀናት በፊት የደረሱበት የጠፋ አንድ ነርስ አስክሬናቸው ማዕከላዊ ኬንያ አንድ የሬሳ ቤት ውስጥ ተገኝቷል። በአስክሬኑ ላይ ታዲያ እጃቸውና አንገታቸው ላይ ጉዳት ይታያል። መርማሪዎች የማሰቃየት ተግባር ተፈጽሞባቸዋል ማለታቸውን የአገር ውስጥ መገናኛ ብዙኃን ዘግበዋል። የኬንያ መንግስት ጉዳዩን እንዲመረምርና እንዲያስቆም የሰብአዊ መብት ድርጅቶች ድርጅቶችና ምዕራባውያን መንግስታት ግፊት ቢያደርጉም ያለ ፍርድ ግድያውና የመጥፋቱ ተግባር እንደቀጠለ ነው። የኬንያ የጸጥታ ክፍሎችና እኛ በግድያው የለንበትም ድርጊቱን የሚፈጽሙት ጋጦጥ ፖሊሶች ናቸው በማለት አስተባብለዋል። የኬንያ ሜዲኮ ሊጋል አካል የሚባል ድርጅት የሚመሩ ፒተር ኪያማ በፖሊሶች የሚገደሉ ሰላማዊ ሰዎች ቁጥር እንደጨመረ ተናግረዋል። ሁኔታው ከቁጥጥር ውጭ እየሆነ ነው። ከባድ አገራዊ ቀውስ ሆኗል። በፍትህ ስርዓቱ ቁጥጥር ስር ያሉ ሰዎች ፖሊስ ደብዛቸውን ያጠፋል። ፖሊሶች መሳሪያ ያለ አግባብ ይጠቀማሉ። ሰው እየረሸኑ እያደኑም ይገድላሉ፣ ብሏል የዚህ ቡድን አባል። ህንድ ከዩናይትድ ስቴትስ ጋር በመተባበር በዓለም አቀፉ መድረክ የምትቀበላቸውን ኃላፊነቶችና ተሳትፏን ታሳድግ ዘንድ ዩናይትድ ስቴትሱ የውጭ ጉዳይ ሚኒስተር ጆን ኬሪ አሳሰቡ። ኬሪ ዴልሂ ውስጥ በህንዱ የቴክኖሎጂ ጥናት ተቋም አይቲቲ በላቀ ችሎታ ለተመረጡ ሰዎች ባሰሙት ንግግራቸው ህንድን በምድሪቱ ነዋሪዎች ላይ ተጽዕኖ በሚያሳድሩ ጉዳዮች የታወቀ ኃይል አገር ናት ብለዋታል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገዘር ኢህአዴግ የአስተዳደር ፈተናዎች አሉበት። ጥቅስ በአጭር ጊዜና በትንሽ ግፊት የሚፈርስ አድርጎ ፓርቲውን መመልከት ግን ስርዓቱንና ህዝቡን አለመረዳት ነው ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢትዮጵያ በአማራና በኦሮሚያ ክልሎች ባለፉት ወራቶች የተቀሰቀሱ ተቃውሞ እንቅስቃሴዎችን በተመለከተ በሰጡት መግለጫ አስታውቀዋል። በአጭር ጊዜ በትንሽ ግፊት የሚፈርስ አድርጎ የሚያይ ሰው ካለ የህዝቡን ባህሪም የማያውቅ ነው የፌዴራላዊ ዴሞክራሲያዊ ስርዓታችንንም ባህሪ የማያቅ ነው ኢህአዴግንም እንደ ድርጅት ታድሶ በከፍተኛ ለውጥ መርታ ውስጥ የሚገባ ድርጅት መሆኑንም ያለ መረዳት ነው የሚሆነውእና እና በእኔ እምነት ይሄ ስርዓት እንኳን አሁንና ድሮም ያልፈረሰ በከባድ ችግር ውስጥ እንኳን ገብቶ የማይፈርስ ስርዓት ነው ስለዚህ በአለት ላይ የተመሰረተ ስርዓት አለን ብሎ ማመን ጠቃሚ ይሆናል የኢህአዴግ ምክር ቤት የ15 ዓመት አስተዳደራዊ ሁኔታዎችን መገምገሙን የገለጹት ጠቅላይ ሚኒስትር በመንግስት በኩል የነበረውን የአስተዳደር ድክመት በመጥቀስ ተገቢው መፍትሄን ለመስጠት አስቸኳይ ጥሪ አቅርበዋል። አመራር ላይ የተቀመጠው ኃይል ራሱ እንደ ሻማ እየቀለጠ ሌሎች ሀብታም እንዲሆኑ ሌሎች እንዲበለጽጉ እንዲያደርግ የሚጠበቅበት አመራር ነው። ይሄ እንግዲህ በታሪኩ ኢህአዴግ ጉዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለህዝብ ራስን የመስጠትና ለህዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ስለዚህ ይሄ በተደጋጋሚ በተለያየ ደረጃ የሚታይ ጉዳይ ነው። እናም ይሄንን በምንገመግምበት ጊዜ ይሄ ችግር መኖሩን በግልጽነት ሳይደባበቅ፣ ሳንሸፋፍን ተወያይተን ይሄንን ነገር ማረም ማለት የወደፊት ጉዟችንን ለማስተካከል፣ ለመስፈንጠር ትልቅ እድል ይፈጥርልናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባደረጉት ንግግር ላይ አስተያየቶቻችሁን በፌስቡክ አት ቪኦአ ማሐሪክ ላይ አድርሱን። የመንግስት ባለሥልጣናት ህዝባዊ አገልጋይ እንዲሆኑ የሚሰሩ ስራዎች ለውጥ ያመጣሉ ብላችሁ ታስባላችሁ? አስተያየቶቻችሁን ስጡን መስመር ላይ። በነገራችሁ ላይ የመድረኩ ዶክተር መረራ ጉዲና አስተያየታቸውን ሊሰጡ እየጠበቁ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወዳሉት እንመለስና ስለ እናንተ ስለ ወጣቶች የሚመለከተውን ንግግራቸውን ደግሞ እንዲህ ብለዋል። እስካሁን የመጣንባቸውን የወጣቶችን የኢኮኖሚያዊ ችግሮችን ለመፍታት የያዝናቸው ፓኬጆች በራሳቸው ብቁና አስተማማኝ ናቸው የሚል መፈተሽ ነበር። ከዚህ አኳያ ፓኬጆቹን በዝርዝር ፈትሸናቸዋል። በፈተሽንበት ወቅት ያገኘናቸው አንዳንድ ከኢኮኖሚ እድገታችን ጋራ የሚመጥን ለወጣቶቹ ስራ እድል ለመፍጠር የሚያስችሉ ቀሪ ተግባራት እንዳሉን እነዚህ በፓኬጆቹ ጎልብቶ መውጣት እንዳለባቸው ፓኬጃችን ተከልሶ በስትራቴጂ ደረጃ ጎልብቶ መውጣት እንዳለበት በከፍተኛ አመራሮች ደረጃ የሚመራ ሀገራዊ ኮሚቴ አዋቅረን ስራ ስንሰራ ቆይተናል። አሁን ፓኬጆቹ በሚገባ ተከልሰዋል። ዋናው ጉዳይ ከዚህ በኋላ ከወጣቶቹ ከራሳቸው ጋር ተወያይተን እነዚህ ፓኬጆች በእርግጥም የእኛ ፓኬጆች ናቸው ብለው በባለቤትነት እንዲቀበሉ ማድረግ ይጠይቃል። መንግስት ስለቀረጻቸው ብቻ ፓኬጆቹ ሙሉ ናቸው ማለት አይደለም። ወጣቶቹ ራሳቸው ባለቤት መሆን አለባቸው። ይሄን ለማድረግ ከወጣቶቹ ጋራ ዝርዝር ውይይቶች ውይይቶችና ከነሱ ጋር ኢንጌጅመንት መጀመር አለብን። ይሄ በሚሆንበት ጊዜ የነሱን ሀሳቦች አካተን የሚያጸድቁ አካላት ካጸደቀ በኋላ ወደ ሙሉ ትግበራ በመግባት አሁን የሚታዩትን የወጣቶችን የኢኮኖሚ ጥያቄዎች መፍታት የሚገባን ይሆናል። እንግዲህ ሰምታቸዋል፣ ከጠቅላይ ሚኒስትሩ እናንተን በተመለከተ ወጣቶችን በተመለከተ የተናገሩት ነው። በዚህ ዙሪያ ላይ በምን መወያየት እንደምትፈልጉና የእናንተ ጉዳይ የምትሏቸውን አንኳር አንኳር ጉዳዮች በፌስቡክ አትቪያ ማህሪክ ላይ ላኩልን። የወልቃይትን የማንነት ጥያቄ በተመለከተ ደግሞ እንዲህ ብለዋል ጠቅላይ ሚኒስትሩ። የህዝቦች የማንነት ጉዳይ አስቀድሞ የፌዴራላዊ ዲሞክራሲያዊ ክልሎች ሲዋቀሩ ወሰናቸው ሲወሰን አብሮ የተወሰነ ነው። ጉዳዩ መሆን ካለበት ህጋዊ እና ህገ መንግስታዊ መስመር ተከትሎ መሄድ አለበት እንጂ ለተለያዩ ሁከቶች ለተለያዩ ግርግሮች የሚፈጠሩበት ጥያቄ ሊሆን አይገባም። የዚህ ችግር ዋናው ባለቤት አሁን በ15ኛው ዓመት የታድሰው እንቅስቃሴም ገምግመን እንዳየነው የሁለቱ ክልል ከፍተኛ አመራሮች ናቸው። የዚህ ችግር እንዲወሳሰብ ያደረጉት እነዚህ አመራሮች ናቸው። ስለዚህ ተጠያቂዎቹም አመራሮቹ ናቸው። ህዝቡ ግን እስከዛሬ ድረስ ታግሶ ይሄ ችግር እንዲፈታለት በተደጋጋሚ ሲጠይቅ ቆይቷል። በዚህ ጉዳይ ላይ የወልቃየት ህዝብ የአማራ ማንነት ጥያቄ ኮሚቴ ቃል አቀባይ አቶ ተሻገር ወልደ ሚካኤል እንዲህ ብለዋል። የኢህአዴግ ምክር ቤት በሰጠው ጋዜጣዊ መግለጫ ተቃውሞ ምንድን ነው? አንደኛው ጠቅላይ ሚኒስትራችን የሰጡት ጋዜጣዊ መግለጫ ተምታታ ነገር ነው የሚያቀርቡት። ቀደም ብሎ ባህር ዳር ላይ በዲያስፖራ በቀረቡት ወቅት ወልቃይት የሚባል ከሀያ አምስት ዓመት በፊት ማንነቱን አውቆ ያገረ ነው የሚል የተምታታ ሀሳብ ሰጥተው ከፍተኛ የሆነ የዲያስፖራ አባላት በወልቃይ ተወላጆችና በአማራ ተወላጆች ደርሶባቸዋል። አሁን ደግሞ ያንን ሁለተኛ ደግሞ እንደገና አምታታው እንደገና ደግሞ የወልቃይት ጥያቄ መመለስ ነበረበት። መመለስ የሚገባው የትግራይ ክልል መስተዳደር ነው። ለትግራይ ክልል መስተዳደር ግን የቀረበ ጥያቄ የለም የሚል የርስ በርሱ የሚጋጭ ሀሳብ አቅርበዋል። በዚህ አንጻር እኛ ይህን ጥያቄ ስናነሳ ማወቅ የሚገባቸውን ክልሎች፣ በአግባቡ ማወቅ የሚገባቸውን አካላቶች እያታወቅ ና የቆየ ነው ጋዜጠኛ መግለጫ በጣም አዝነናል፣ ተቆጭተናል ራሱ ንግግራቸው ራሱ ፍትሐዊ ያልሆነ ኃላፊነት የጎደለው ከአንድ ሊደርሽፕ የማይጠበቅ አስተያየት ሰጥተዋል። በዚህ ላይ በጣም አዝዘናል። በዚህም ምክንያት እኛ ተጨባጭ የሆነ ሰደዶቻችን በፌዴሬሽን ምክር ቤትም ሆነ በአማራ ክልል፣ በትግራይ ክልል ይገኛሉ። ይሄንን በቀጣይ አቅርበን ፍትሐዊ የሆነ መልስ መስጠት እንዳለበት እምነት አለን። በስተ መጨረሻም በኢትዮጵያ የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ዛሬ ማምሻውን ለዝግጅት ክፍላችን የሰጡት ቃል አለ። እሱን እናቀርባለን። የጠቅላይ ሚኒስትሩን ንግግር በማስመልከት ዶክተር መረራ ጉዲናም በቀጥታ እዚህ ስቱዲዮ ከእናንተ ጋር ውይይት ሊያደርጉ እየጠበቁ ይገኛሉ። ከፕሮፌሰር በየነ እንስማና፣ ከመፍትሄ ይልቅ የኢህአዴግን ባህሪ በግልጽ ያሳየ ንግግር ነው ብለዋል። እስኪ እንስማ ያለኝ ግንዛቤ በአንድ መንግስትና ህዝብ መካከል በአንድ ዴሞክራሲያዊ ስርዓት ውስጥ ሊኖር የሚገባውን ግንኙነት ጨርሶ ያዛነፈ ነው። ጠቅላይ ሚኒስትሩ ኢህአዴግ ለህዝቡ ምንድን ነው ባለ አደራ ነው አይነት ነገር ነው ንግግራቸው። ለእኔ ትርጉም የሚሰጠኝ ከህዝብ ይሁንታን አግኝቶ ህዝብን የሚያገለግል መንግስት ሳይሆን ችሮታ ለህዝቡ የሚፈጽም የሚያደላድል አይነት መንግስት እንደሆነ ነው አድርገው ያስቀምጡት። እኛ ደግሞ የችግሩ ዋና መሰረቱም ይሄ ራሱ ነው። ህዝቡ እኮ ከነሱ እንደው ችሎታ እና የሚንጠባጠብ ነገር በአስተዳደርም በምንም በሀብቱም በምንም አይደለም የሚፈልገው ለሁሉም የጨዋታው ሜዳ የተመጣጠነ እና ተደራሽ የሆነ ሁኔታ ውስጥ ዜጎች ያቅማቸውን ያህል ያመርታሉ፣ ተጠቃሚም ይሆናሉ በገበያውም ኢኮኖሚ ይወዳደራሉ። በዚህ ሂደት ውስጥ ይጠቀማሉ፣ ሀገሪቷንም ይጠቅማሉ። በህዝብና በመንግስት መካከል ያለውን ግንኙነት ይሄ እንግዲህ ከኢህአደግ ርዕዮተ ዓለማዊ መሰረት የምነሳ ነው እና አንድ ዲክቴተር፣ እኔ ብቻ ነኝ የማውቅላችሁ የምለው ስርዓት የሚኖረውን ግንዛቤ ነው ሲያንጸባርቁ የነበሩት። Right, everybody የምትከታተሉት ጋቢና ቪኦኤ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኢትዮጵያ ወቅታዊ ሁኔታዎች እንደዚሁም ደግሞ በፓርቲያቸው 15ተኛ ዓመት ጉዞውን የገመገመበትን ሂደት አስመልክቶ የሰጡትን መግለጫ ከተለያዩ አካሎች ከተቃዋሚዎችም የሰማችሁታል። አሁን መስመር ላይ ከእናንተ ጋር ሊወያዩ የመድረኩ ዶክተር መረረ ጉዲና ጋቢና ተሳፍረዋል። ጤና ይስጥልን ዶክተር መረራ ሰላም። ጠቅላይ ሚኒስትሩ የተናገሩትን ንግግር እንዲያው አጠር አድርገው እንዴት ያዩታል? እኔ ጠቅላይ ሚኒስትሩ ሀገሪቷ ያለችበትንም ደረጃ በትክክል የገባቸው አይመስልም፣ ወይም እንዲገባቸው የፈለጉ አይመስልም። ባለፈው ጊዜ ትዝለኛል፣ ሚኒስቴሩ አቶ ጌታቸው ረዳ የአልጀዚራ ጋዜጠኛ የጠየቀችው ትዝለኛል፣ ህዝቡ የሚፈልገውን ታውቃላችሁ ወይ ታውቃል ወይ የአንተ መንግስት ህዝቡ የሚፈልገውን የአውቃል ወይ ብላ ደጋግማ ስትጠይቅ፣ ደጋግማ ኢህአዴግ ለሀያ አምስት አመታት የሚለውን ነው መልሶ ለመናገር፣ ከአንዱ መሰረታዊ ከሆነው የህዝብ ጥያቄ መሸሽ ከዛ በኋላ ኢህአደግ ደግሞ እንደ መጽሐፍ ቅዱስ ወይም እንደ ቁርአን ለሀያ አምስት አመታት የደገመውን አብዮታዊ ፓርቲያችን ልማታዊ መንግስታችን አሁንም ኢህአደግ ህዝቡ ያልመረጠው ድርጅት እየሆነ እየታወቀ መሰረታዊ ችግር ከኢህአደግና ከኢህአደግ ተፈጥሮና ከፖሊሲዎቹ የመነጩ መሆናቸው እየታወቀ አሁን ቢሆን እዛ ነው የሚሽከረከሩት። ምንድን ነው ህዝቡ የሚፈልገው? ምን እየጠየቀ ነው? ከዳር እስከ ዳር እኮ ህዝቡ በኢህአዴግ ፖሊሲ ላይ እያመፀ ነው። ይህ አይሆነኝም እያለ ነው። አማራጭ ይፈልጋለሁ እያለ ነው። ስለዚህ ኢህአዴግ እኮ የመፍትሄ አካል ለመሆን ከፈለገ እነዚህን ህዝባዊ ጥያቄዎች፣ ህዝባዊ ቢሶቶች አንድ በአንድ ጉዳዩ ያገባቸዋል ከሚል ትችላቸው ሀይሎች ጋር መስ መስጠት መቻል ነው። አሁንም ቢሆን ኢህአዴግ እንዲህ ያደርጋል። ኢህአዴግ ወጣቱ ምን ያደርጋል? ኮሚቴ ያቋቁመዋል። ኢህአዴግ ላለፉት ታድሰው ሲያደርግ ነበር። ይሄ ታድሰው እኮ አስራ አምስት አመታት በላይ እኮ ሲወራ ነበር። ምንድን ነው የታደሰው? ምንም እኮ የታደሰ ነገር የለም። ህዝቡ እኮ ከዚህ በኋላ ማጅበርበሩ ይብቃ አላምናችሁም ነው እግዚአብሔር እኮ ወርዶ ኢህአዴግን ኢመና ኢመኑ ኢህአዴግ እንዲህ ሊ ያደርግላችሁ ነው ብሎ ቃል ቢገባ ፖለቲካ እስከገባኝ ድረስ የኢትዮጵያ ህዝብ ኢህአዴግ ኢህአዴግን የሚያምንበት ደረጃ አልፈዋል። ዶክተር መረራ እሱም በማስመልከት ተማም ነስሩ አስተያየት ሰጥቷል ፌስቡክ ላይ አትቪ ማሐሪክ መንግስት የመፍትሄ ሀሳብ ከመስጠት ይልቅ ችግሩን እያባባሰ ነው ኢህአዴግ ከአሁን በኋላ የኢትዮጵያን ሕዝብ የመምራት አቅም የለውም ብሏል። ጠቅላይ ሚኒስትሩ በአንጻሩ በአጭር ጊዜና በትንሽ ግፊት የሚፈርስ አድርጎ ኢህአዴግን መመልከት ስርዓቱንና ሕዝቡን አለመረዳት ነው ብለዋል። እንደው በአጠቃላይ ስርዓቱንና ህልውናውን በተመለከተስ ምን ይላሉ እርሶ? እኔ መቼም ችግር ውስጥ የገቡ መንግስታት ከውስ ውስጥ የገቡ መንግስታት እስከ አስራ አንደኛው ሰዓት ድረስ እንደዛ ነው የሚያወሩት። የአጼ ኃይለስላሴ እኮ አስራ አንደኛው ሰዓት ደርሶባቸው ለመቅረጽ በሞክሩት ረቂቅ ከመንግስት በረቂቅ ደረጃ ነው የቀረው የማይገሰስ የማይከሰስ ምን የሚሆን መለኮታዊ ስልጣን ያላቸው ብሎ ነው ያጻፉት ማለት ነው። በአስራ አንደኛው ሰዓትም ማለት ነው። ደርጊም እንደዛ ነው፣ በአስራ አንደኛው ሰዓት ከወንበዴዎች ጋር ድርድር የለም ሲል ነበር። ዋናው ጉዳዩ ምንድን ነው? ጉዳዩ ያገባናል ያሉ የሚሉ የሀገሪቱ ሀይሎች ቁጭ ብሎ መሰረታዊ በሆነ መንገድ ሀገሪቷን ለመለወጥ ካልተቻለ፣ ኢህአዴግም ለዛ ባር በር ካልከፈተ በስተቀር ከዚህ በኋላ የኢትዮጵያ ህዝብንና ሀገሪቷን ይዘው ከመውደቅ ውጭ አይረው እኮ አምስት አመታት ችግሩ እኮ መሰረታዊ ችግር አሁን ያለበት ደረጃ ለመናገር የሚፈልገው እኔ ኢህአዴግ በለመደበት መንገድ ለመግዛት ይፈልጋል። ህዝብ ደግሞ በለመድክበት መንገድ ልትገዛኝ አትችልም ልትዋሸኝ አትችልም እያለ ነው። ክፍተቱ እኮ እዛ ላይ ነው። ስለዚህ ኢህአዴግ ሀያ አምስት ዓመታት በቆየበት በለመደበት መንገድ እንዲህ አድርጌ ኮሚቴ አቋቁም ተሃድሶ አድርጌ ተሃድሶ እኮ አልፏል። አስራ አምስት ዓመታት እኮ ሲታደስ ነበር ኢህአዴግ እና አሁን የደረሰበት ደረጃ ታዲሶ እኮ ይህን ያደረሰን ኢህአዴግ በመቶ ፐርሰንት እኮ አሸነፍኩ ብሎ የኢትዮጵያ ህዝብን ወደ ማጅበርበን ነው የሄደው። እንተዋወቃለን ማለት ነው። ባለፈው አመትም የምርጫ ክርክር ጊዜ አስቀምጫለሁ። ግብ በማይታወቅበት ሀገር ሄዶ ቁርበት አንጥፉልኛል ይባላል። ኢህአዴግ ደግሞ ለሀያ አምስት አመታት በሚታወቅበት ሀገር ቁርበት አንጥፉልኝ እያለን ነው እያለው ነው። የኢትዮጵያ ህዝብ በቀልድ እያዋዙ ነበር ዶክተር መራራ ለውጥ ይፈልጋል። በምርጫው ጊዜም በቀልድ እያዋዙ ነበረ። ኢትዮጵያ በሆነ ካንትሪ ፌስቡክ ላይ ኢህአዴግ ሁልጊዜ የተምታታ ሀሳብ ማቅረብ አይታክተው፣ መቼ ነው የሚስተካከለው? ሀያ አምስት አመት አንድ አይነት ወሬ ነው እየሰማን ያለ ነው ብሏል። አንድ አይነት ወሬ ነው የሰሙት እርስዎ ዛሬም አሁን የመሰረታዊ ምንም አላይበትም ኮ ኢህአዴግ ኮሚቴ አቋቁሞ ኢህአዴግ ታዲሶ አድርጎ ኢህአዴግ ኢህአዴግ ጥንካሬ ኢህአዴግ በላይነት ኢህአዴግ እንትን ነው እንጂ መሰረታዊ የሆነ የኢትዮጵያ ህዝብ ችግር ምንድን ነው? ኢህአዴግን ለምን ጠላ? ኢህአዴግ አገዛዝ ይብቃኝ ለምን አለ? ሺዎች እኮ አይደለም አሁን እየጠየቁ ያሉት ሚሊዮኖች ናቸው። ከአንደኛ ደረጃ ህጻናት፣ ሁለተኛ ደረጃ ተማሪዎች፣ ተማሪዎች ዩኒቨርሲቲ ተማሪዎች፣ ገበሮ ገበሬው፣ ነጋዴው፣ ሁሉም የህዝብ ክፍል እኮ ነው። ይህ አገዛዝ በቃን፣ ለውጥ እንፈልጋለን፣ ለውጥ አምጡ እያለ ኢህአዴግን እኮ እየጠየቀ ነው። ኢህአዴግ ደግሞ በለመንኩበት ልግዛችሁ፣ ጊዜ ሲጡኝ ማለት እኮ ነው። ይህ ጊዜ ሲጡኝ እኮ አስራ አምስት አመታት ኢህአዴግ እየታደስኩ ነው፣ እየተለወጥኩ ነው፣ ኢትዮጵያ ህዝብን እያሳደግኩ ነው። እድገቱን እኮ አየን እኮ አንድ ህዝብ እኮ እድገትን፣ ልማትን የሚጠላ ህዝብ የለም በአለም ላይ፣ የፈለገውን ያክል ኋላ ቀር ቢሆን ልማትን የሚጠላ ህዝብ የለም። ቢያልፍለት ለምን አለፈልኝ ብሎ ከዛ ጋር የሚጣላ ህዝብ የለም። ችግሩ እኔ አውቅልሃለሁ እኔን መንኝ ማለት ነው። ህዝቡ ደግሞ አላምንህም እያለው ነው ያደግ ስለዚህ ከህዝብ ጋር የህዝብ ሀቀኛ ወኪሎች ጋር ቁጭ ብሎ ምንድን ነው ችግሩ መሰረታዊ ችግሮቻችን እንዴት እንፍታ ብሎ ከመወያየት ይልቅ ስለ ኢህአዴግ ኮሚቴ ማቋቋም ስለ ኢህአዴግ ታድሶ ነው የሚያወራው። ችግሩ እኮ እሱ ላይ ነው። ዶክተር መረራ እዚህ ላይ በርካታ አስተያየቶች እየመጡ ነው። ለእርሶም ጥያቄ የሚያቀርቡ በፌስቡክ እየመጡ ስለሆነ አንድ ውይይት አለን። በዚህ የመፍትሄ ሀሳብ ዙሪያ ወጣቶችን ያወያየነው እሱን እናስደምጥና፣ አትቪ ማሀሪክ ላይ ጥያቄዎቻችሁን ለዶክተር መራራ ጉዲና ላኩ። በዚህ ዙሪያ ላይ እንወያያለን ከእናንተ ጋር እሳቸውም ጊዜ ካለት። እንዲያው አንድ አራት ደቂቃ ቆይተን እንመለሳለን። ይህንን ውይይት አሰምተን ብንመለስ ጥያቄዎች እየመጡ ነው ለእርሶ። እሺ አብደላ ኢትዮ የመፍትሄ ሀሳብ ያለውን ገልጸዋል። ዱዓ ነው የእሱ ሀሳብ፣ ጸሎት ማለት ነው። እባካችሁ ቪኦኤ አገራችን ሰላሙን ያውርድላችሁ ብላችሁ ዱዓ አድርጉ ብሏል አብደላ ኢትዮ። እናመሰግናለን አብደላ ኢትዮ። የመፍትሄ ሀሳብ ቆይ፣ አንድ ሁለት የመፍትሄ ሀሳቦች ላቅርብና ወደ አንተ እመጣለሁ። ነጻነት ሀገር መጀመሪያ የሚያስፈልገን ሁሉንም አካላት፣ በተለይ የባለድርሻ አካላትን ያካተተ ጉባኤ ያስፈልገናል ብላለች። ነጻ ሀገር ብሏል። ነጻ ሀገር በተለይ በኢትዮጵያ የሽግግር መንግስት ሊቋቋም የሚችልበት ምርጫ ከመካሄዱ በፊት ሁኔታዎች የሚዋቀሩበት ሀገራዊ ጉባኤ ያስፈልጋል የሚል ሀሳብ አቅርባለች አቅርቧል። ነጻ ሀገር ቢኒያም ተክሌ እናመሰግናለን። ሙሉን አብሮ ነው የቆየው ቢኒያም። ላይክ አድርገን አህል አንተም ላይክ አድርገን ሼር አድርገን የሚያስፈልገው መንግስቱ ህዝቡ ለለውጥ እንደተነሳ መረዳት አለበት። ስለዚህ ሀገሪቱን መለወጥ ያስፈልጋል የአገሪቱን አስተዳደር መቀየር ያስፈልጋል። ለሱም የሰጠው የመፍትሄ ሐሳብ ነጻና ገለልተኛ ምርጫ ይካሄድ የሚል ነው። ታዘበው አሁን ወደ አንተ ልምጣ። የመፍትሄ ሐሳብ ምንድን ነው? የመፍትሄ ሐሳቤ ይሰማል? በደንብ ይሰማል። የመጀመሪያውና አንደኛው የመፍትሄ ሐሳብ ጀግናችንን ኮሎኔል ደመቀን መፍታት፣ ሁለተኛና ሶስተኛ በተከታታይ እነ አንዷለምን እነ እስክንድርን መፍታት ሀብታሙ፣ የውጭ ሕክምና እንዲያገኝ መፍቀት፣ የሙስሊም መፍትሄ አፈላላጊ ኮሚቴዎችን መፍታት እና አቶ በቀለ ገርባን መፍታት። እስካሁን ደብዛቸው የጠፉ የፖለቲካ እስረኞችን ይፋ አድርጎ መልቀቅ። የሽግግር መንግስት ለማቋቋም የአሜሪካ መንግስት ይህንን ድርጅት ይወደዋል አይወደውም፣ የእንግሊዝ መንግስት ይህንን ድርጅት ይወደዋል አይወደውም ሳይባል ኢትዮጵያውያን የተቃዋሚ የፖለቲካ ድርጅቶችን ሁሉን ያሳተፈ የሽግግር መንግስት ለማቋቋም ራሱን ማዘጋጀት፣ የታሰሩ ወገኖቻችን መፈታት አለባቸው። አሁንም ብዙ ወጣቶች በአማራ ክልል፣ በኦሮሚያ ክልል በአስር ሺዎች በመቶ ሺዎች የሚቆጠሩ እስር ቤት አሉ። ይሄንን ገና ወደ ሚዲያ አልወጣም። ይሄንን በአስቸኳይ የታሰሩት ወደ ማህበረሰቡ እንዲቀላቀሉ ና ካለው የተቃዋሚ የሰላምም ይሆን አሊያም ሌላ መንገድ ያንን ተሰባስበው ጥሪ በማድረግ ያለውን ነገር ኢትዮጵያ ከዚህ የበለጠ ልጠፋ ስለምትችል እኛም ትግላችንም ማቆም ስለማንችል ያለውን ነገር ተረድተው ግድያቸውን ማሰራቸውን እንዲያቆሙ ነው ምለውኔ። እሺ፣ አመሰግናለሁ። አሮም በየነ ወደ መራዊ ልሂድ። በጣም ባጭሩ፣ በተለይ አካባቢያችሁ ባሉ ሁኔታዎች እንደው ለከተማው መስተዳደርም ሆነ አጠቃላይ ለመንግስት የምታቀርቧቸው ጥያቄዎች የመፍትሄ ሀሳቦች ምንድን ናቸው? ኦኬ ይሄ ነው። ምን አለ መሰለህ፣ ይሄ የመራዊ ህዝብ ብቻ ጥያቄ እንዳልሆነ እየተመለከት ነው ነው ትናንትናም በኮሶበር የተካሄደውን ተጋድሎ አይተናል። ዛሬም በተለያዩ የአማራ ክልል ከተሞች አዴትን፣ አቸፈርን እንዲሁም ደግሞ ባህር ዳር፣ ወሮታ፣ የትኛውን ቦታ ደብረ ታቦር ላይ የሚደረገውን ተጋድሎ ሙሉ አማራ ክልል ያለውን ተጋድሎ እናንተም የምታጡት አይመስለኝም። ስለዚህ አሁን ሙሉ በሙሉ አንድ ሰው ይፈታ ምናምን ብለ አልፈልግም። ሙሉ አማራው ከታሰረበት እስር ቤት ይፈታ ነው ምል። በቃ ኢህአዲ ከገባ ይሄ ዴሞክራሲያዊ ስርዓት አምጥቻለሁ እያለ ሰዎችን ከሚያስርበት ሁኔታ ይፍታው ነው የኔ አባባል። በቃ እንግዶችን አመሰግናለሁኝ። ሁላችሁንም ስለተሳተፋችሁ አመሰግናለሁ። በፌስቡክ አት ቪኦኤ አማህሪክ ላይ አስተያየቶቻችሁ እየደረሱን ነው። ፍቅር ሰላም የተባለች ተሳታፊያችን ትሻልን ሰድጄ ትባሰና መጣሁን እንዳይሆን እንጂ ያለው ስርዓት ደስ ባይለኝም፣ ብቻ ሀገሬን ክፉ አይንካት። ህዝቡ እኮ ከእንቅልፍ ከነቃ ቆየ። ዳሩ ግን እግዚአብሔር ካልተጨመረበት ዶት ዶት ዶት። አዎ እንግዲህ አስተያየቶቻችሁን እየተቀበልን ነው። ዶክተር መራራ ጉዲናም በእነዚህ ጉዳዮች ላይ ከእናንተ ጋር ለመወያየት እዚህ መስመር ላይ ይገኛሉ። ጌታቸው ጂቲዜድ በቀጥታ ለእርስዎ ነው፣ ዶክተር መራራ። በሁለት የተለያየ ጽንፍ ላይ የቆማችሁ ኃይሎች ትታዩኛላችሁ። በስልጣን ላይ ያለው መንግስትና የእኔ የተራ ነው ስልጣኑ የምትሉ ኃይሎች ልዩነቶቻችሁን በጠረጴዛ ዙሪያ ፍቱ። ኢትዮጵያዊነት ይቅርብን። ማን ነው ይቀጥል? የሚል ሀሳብ ሰጥቷል ጌታቸው ጂቲዜድ። በጠረጴዛ ዙሪያ ምን መወያየት ይቻላል ዶክተር መራራ? ለነገሩ በአጠቃላይ በተሰጡት የመስተያ ሀሳቦች ላይ በጥቅሉ እስማማለሁ። አቅጣጫው ያ ነው። እንዴት ከዚህ አጠቃላይ ቀውስ እንውጣ የሚለው አቅጣጫው ተተቋቁሟል። ዋና ጉዳይ ምንድን ነው? የተቃዋሚም የማንም አጀንዳ ብቻ ሳይሆን መሰረታዊ ጉዳይ ምንድን ነው? ህዝብ ለውጥ ይፈልጋል። ምን አይነት ለውጥ? በነጻና ፍትሃዊ ምርጫ ስልጣን ላይ የሚወጣ መንግስት የህዝብ መብት የሚያከብር መንግስት፣ ያወጣውን ህገ መንግስት ስራ ላይ የሚያወጣ መንግስት፣ መሰረታዊ የሆኑ የህዝብ መብቶችን የሚያከብር መንግስት ነጻና ፍትሃዊ ምርጫን ጨምሮ የመናገር፣ የመጻፍ፣ የመደራጀት ነጻነቶችን ማስከበርን ጨምሮ ዲሞክራሲያዊ ስርዓት በኢትዮጵያ ውስጥ ለመፍጠር ሁኔታዎችን ለማመቻቸት የሚችል ሽግግር እንበለው ማነው ከርቴገር ፈረንጆች ጭምሩት አይነት መንግስት እንበለው ሁኔታው በዛ አቅጣጫ ነው እያሳየን ያለው። የአንድ ፓርቲ መፍትሄ ሀያ አምስት አመታት በቃው። ከሩብ ምዕት አመታት በላይ ያንኑ እንዳ ስንደግም ኖረናል። አልቅበት ኢህአዴግም ያንኑ ለኢትዮጵያ ህዝብ ሲናገር ኖረዋል። ያ አሁን መፍትሄ ሊሆን አልተቻለም። ስለዚህ እንግዲህ ምንድን ነው እኔ በአጠቃላይ ጉዳዩ ያገባናል የሚሉ ሀይሎች በክብ ጠረጴዛ ዙሪያ መሰረታዊ በሆኑ ሀገሪቷ ጉዳዮች በዋናነት ዲሞክራሲያዊ ስርዓት የመፍጠራ ዘዴና መንገድ የሚፈጥ የሀገሪቷን ኢኮኖሚን ለማረጋጋት የሚቻልበት መንገድ፣ ህዝቡን የተረጋጋ ህይወት ውስጥ ለመግባት የሚችብልበት መንገድ የኔ መንግስት ነው ብሎ ህዝቡ የሚያምንበትን መንግስት እንዲመጣ ለማስቻል እነዚያን ነገሮች ላይ ነው ኢህአዴግ መስተዋጽኦ አደርጋለሁ ካለ አስተዋጽኦ ማድረግ የመጨረሻ የተሻለ ስራው ነው ብዬ የሚገምተው። ኢህአዴግ የአንድን ሲያመቻች ነው ታንድሽ ህዝቡ ያላመነው ማንንም ማንንም ማሳመን የምችልበት ደረጃ አይደለም። ኢህአዴግ ኮሚቴ አቋቁሟል፣ ምን አድርጓል፣ ወጣቱ እንዲህ አይነት ፕሮጀክት አውጥተዋል። ያ ወጣቱን አሳምኖ መጪው መጪውን እድልን የተሻለ ያደርጋል፣ ተስፋ ይሰጠኛል፣ ተስፋ ሰንቄ በሀገሬ መኖር ይችላል ብሎ እንዲያስብ የሚያደርጉ አይደለም። መሰረታዊ ለውጥ ያስፈልጋል። መሰረታዊ ለውጥ ያስፈልጋል፣ ደግሞ ልክ ነው። ይህንኑ ነው እያስተጋቡ ያሉት ፌስቡክም ላይ። ዶክተር መረራ ጉዲና ለጊዜዎት እናመሰግናለን። ይህንኑ አስተሳሰብ ቢንያም ተክሌ ጠቅላይ ሚኒስትሩ አዲስ ነገር አልተናገሩም፣ ተጨባጭ ለውጥ ያስፈልገናል ብሏል። ሞሐመድ ሀሳን ሞሐመድም፣ የሰላም ድርድር እንዲካሄድ ሁሉም አካላት መተባበር አለባቸው ብሏል። ዶክተር መራራ ለጊዜዎት እናመሰግናለን። እኛም ሰዓታችን አልቋል። ሄኖክ ሰማግዜርና እኔም መስታወት አረጋው ነበር መልካም ምሽት እያልን እንሰናበታለን። እኔም አመሰግናለሁ።